Foreign Service Institute, M. Herrick Basic Course, Unit 55, Basic Sentences, For Learning. Awotat Higga watat. Yehi tio piyah higga watat an dieth no. Majem mera higga ውሳኔ። የሕግ መምሪያው ክፍል የወሰነው ሕግ ወደ ሕግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። ማጽናት፣ መሻር የመጨረሻው ውሳኔ ለንጉሰ ነገስቱ በቀረበ ጊዜ ንጉሰ ነገስቱ ውሳኔውን ያጸናዋል ወይም ይሽረዋል። መስፍን መሳፍንት። ንጉሰ ነገስቱ ከፍ ያለ ስልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያ ንጉሠ ነገሥት ሚኒስትሮችንና ታላላቅ ባለሥልጣኖችን ሁሉ ለመምረጥ ሥልጣን አለው። የኢትዮጵያ ሕግ አወጣጥ እንዴት ነው? መጀመሪያ ሕግ የሚመነጨው ከሕግ መምሪያ ክፍል ነው። የህግ መምሪያው ክፍል የወሰነው ሕግ ወደ ሕግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። የመጨረሻው ውሳኔ ለንጉሠ ነገሥቱ በቀረበ ጊዜ ንጉሠ ነገሥቱ ውሳኔውን ያጸናዋል ወይም ይሽረዋል። ንጉሰ ነገስቱ ከፍ ያለ ስልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያ ንጉሰ ነገስት ሚኒስትሮችንና ታላላቅ ባለስልጣኖችን ሁሉ ለመምረጥ ስልጣን አለው። ፎር ኮምፕረሄንሽን የኢትዮጵያ ሕግ አወጣጥ እንዴት ነው? መጀመሪያ ሕግ የሚመነጨው ከሕግ መምሪያ ክፍል ነው። የሕግ መምሪያው ክፍል የወሰነው ሕግ ወደ ሕግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። የመጨረሻ ውሳኔ ለንጉሠ ነገሥቱ በቀረበ ጊዜ ንጉሠ ነገሥቱ ውሳኔውን ያጸናዋል ወይም ይሽረዋል። ንጉሠ ነገሥቱ ከፍ ያለ ሥልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያ ንጉሠ ነገሥት ሚኒስትሮችንና ታላላቅ ባለሥልጣኖችን ሁሉ ለመምረጥ ሥልጣን አለው። ስትራክቸር ሴንተንስ። ከልጁ አጠገብ ተቀመጠ። በጠረጴዛው አጠገብ ነው። የቤቱ አጠገብ ትልቅ ዛፍ አለ። በሳጥኑ ላይ ምንም የለም። በወንበሩ ላይ ተቀመጠ። ተንጠለጠለ። መንጠልጠል። ይንጠለጠላል። ከራሴ በላይ መብራት ተንጠልጥሏል። በዛፉ ስር ሰዎች ተቀምጠዋል። ድልድይ ከድልድዩ ስር ወንዝ አለ። መውደቅ የመኪናው ስር ወደቀ። ጫካ ታች ጫካው ከተራራው ታች ነው። የመንደሩ ታች መንገድ አለ። ከጋራው በታች ላሞች ይለቃቅማሉ። በኢትዮጵያ ውስጥ ይኖራል። በሆቴሉ ውስጥ አረፈ። ከቤት ውጭ ሄደ። በሩ ውጭ ቆመ። እስከ አዲስ አበባ ከተማ ድረስ ሄድኩ። በትምህርት ቤቱ ድረስ ወሰደው። ወታደር ከወታደሩ ጋር ሄድኩ። በአስተማሪዎቹ ዘንድ የተወደደ ነው። በተማሪዎቹ ዘንድ ወስደዋለሁ። ከእኔ ዘንድ ይኖራል። እዛፉ ጋር ነው። በእነሱ ቤት ጋር አለፈ። ከተራራው ግርጌ ወንዝ አለ። በኮረብታው ግርጌ ዛፍ በቅሏል። ሳጥኑን ጠረጴዛው ግርጌ አስቀምጠው። ኳስ ራስጌ ከትምህርት ቤቱ ራስጌ የኳስ ሜዳ አለ። እተራራው ራስጌ ሐይቅ አለ። በአስተማሪው ፊት ቆምኩ። የልጁ ፊት ጠረጴዛ አለ። ከጃንሆይ ፊት ቀረበ። ከተማሪዎቹ በፊት መጣ። ከመኪናው ኋላ ልጆች ይጫወታሉ። በቤቱ ኋላ ብዙ አበባዎች አሉ። የጠረጴዛ ኋላ አንድ ተማሪ ተቀመጠ። ከአምስት ዓመት በኋላ እሄዳለሁ። ከትምህርት ቤቱ ፊት ለፊት ተማሪዎች ይጫወታሉ። በቤቱ ፊትለፊት አበባ በቀለ። በሆቴሉ ፊት ለፊት ባቡር ጣቢያ አለ። በሁለታችን መካከል ምስጢር አለ። ከቤቶቹ መካከል መንገድ አለ። ከብዙ ሰዎች መካከል ቆሟል። ከቤቱ ጎን ዛፎች በቅለዋል። በጠረጴዛው ጎን ወንበር አለ። መቃጠል በሆቴል ጎን ያለው ሱቅ ተቃጠለ። ጎን ለጎን ከተማሪዎቹ ጎን ለጎን ተቀመጥን። ጥግ ከቤቱ ጥግ ዛፎች አሉ። የተራራው ጥግ ከተማ አለ። ሕፃን በግድግዳው ጥግ ሕፃኑ ተኝቷል። ጫካው በከተማው ዙሪያ ነው። ከቤቱ ዙሪያ አጥር አለ። በተገናኘን ቁጥር ስለ አስተማሪው ይነግረኛል። በስራ ምክንያት ሳልመጣ ቀረሁ። በትምህርት ጊዜ ወደ ሲኒማ ለመሄድ አንችልም። በትዕዛዙ መሰረት ወደ ሎንዶን ሄድኩ። በመልክ ረገድ የታወቀች ነች። ከዝናቡ የተነሳ ወደ አዲስ ከተማ ለመሄድ አልቻልኩም። በምሥራቅ በኩል ያለው መሬት የአባቴ ነው። ከወንዙ ዳር ተቀመጠ። በባሕሩ ዳር አንድ ቤት ሠራሁ። የሐይቁ ዳር ዛፎች በቅለዋል። በወንድሙ ፋንታ እሱ ተጋበዘ። መቸገር ከገንዘብ በስተቀር የቸገረኝ ነገር የለም። በትምህርቱ መጠን ሥራ ተሰጠው። questions and answers ምክር ስትፈልግ የት ትሄዳለህ? ወደ ሽማግሌ እሄዳለሁ። ጠቅላይ ግዛቶቹ መልእክተኞቻቸውን በየስንት ዓመቱ ይመርጣሉ? በየአራቱ ዓመት ነው። በድምፅ ብልጫ የተመረጡት ሰዎች ለስንት ዓመት ያገለግላሉ? አራት ዓመት ነው። በተቻለህ መጠን አባትና እናትህ መደገፍ ትወዳለህ? አዎ፣ በጣም ደስ ይለኛል። በሚኒስትሮች ምክር ቤት ውስጥ ሰርተህ ታውቃለህ? የለም፣ ሰርቻ አላውቅም። ጃንሆይ ከአሜሪካ ሲመለሱ መኳንንቱና መሳፍንቱ ተቀበሏቸው? አዎ፣ በሙሉ ወጥተው ተቀበሏቸው። የፍርዱን ውሳኔ ለመስማት ወደ ፍርድ ቤት ትሄዳለህ? አዎ፣ እሄዳለሁ። የቤቱን ዋጋ አንቺ መወሰን ትችያለሽ? የለም አልችልም። እመዝጊያው ላይ የተንጠለጠለው ኮት የማን ነው? የወንድሜ ነው። የአባይ ወንዝ ድልድይ በጣም ትልቅ ነው። አዎ ትልቅ ነው። ከድልድዩ ላይ የወደቀው ሰው የት ይኖር ነበር? አዲስ ከተማ ውስጥ ነበር። በጫካው መካከል ወንዝ አለ? አዎ፣ ሁለት ትልልቅ ወንዞች አሉ። ወታደሮች ኳስ መቼ ይጫወታሉ? ቅዳሜ ከሰዓት በኋላ ይጫወታሉ። ጫካ ብዙ ጊዜ በአሜሪካ ውስጥ ይቃጠላል? አዎ ብዙ ጊዜ ይቃጠላል። ወደ ስራሽ ስትሄጂ ህፃኑን ማን ይጠብቀዋል? አያቴ ትጠብቀዋለች። በቤታችሁ ዙሪያ አጥር አለ? አጥር የለም። ካንተ አጠገብ ተቀምጦ የነበረው ሰው ማን ነበር? በእውነቱ አላውቀውም። እፎቁ ላይ መታጠቢያ ቤት አለ? አዎ ሁለት መታጠቢያ ቤቶች አሉ። ከወንዙ በላይ ያለው እርሻ የማን ነው? ያጎቴ ነው። እሳጥኑ ውስጥ ያለውን ልብስ ወሰድኸው? የለም፣ አልወሰድሁትም። ከቤተ መንግስቱ ግርጌ ኳስ ሜዳ አለ? አዎ አለ። ከአልጋው በታች ምን አለ? ምንም የለም። ከመኪናው ውስጥ ወጥቶ የት ሄደ? ምግብ ቤት ገባ። ከቤቱ ውጭ ሄደው ሊጫወቱ ይችላሉ? አዎ ይችላሉ። እስክትመጡ ድረስ ልጠብቃችሁ? አዎ፣ ጠብቀን። ቤቱን ከቦታው ጋር ገዛኸው? አዎ፣ ገዛሁት። እናትህ ዘንድ ያለውን መኪና ልውሰደው? አዎ፣ ውሰደው። ጠዋት እኛ ጋር ትመጣላችሁ አዎ በጠዋት እንመጣለን ካልጋው ግርጌና ራስጌ ምን አለ ምንም የለም በሩ ፊት ለፊት ያሉትን ወንበሮች አነሳሃቸው አዎ አነሳኋቸው ከአንተ ፊት ተቀምጣ መጽሐፍ ያነበበች ማን ናት? ወይዘሮ አልማዝ ናት። ከሰዓት በኋላ ወደ ሲኔማ ቤት መሄድ ትፈልጋላችሁ? የለም፣ አንፈልግም። ከለማ በፊት ማን መጥቶ ነበር? ማንም አልመጣም። ባንተና በለማ መካከል ምን ነገር አለ? ምንም ነገር የለም። ከባንኩ ጎን ያለውን ቤት ማን ገዛው? ወይዘሮ ጥሩነሽ ገዛቸው። በቤተ ክርስቲያኑ ዙሪያ ያሉት ቤቶች ሁሉ የመንግሥት ናቸው? የለም ያቶ ተሰማ ናቸው። በስምምነታችን መሰረት ገንዘቡን ትሰጠኛለህ? አዎ ሰጥሃለሁ። ወንድምህን ባየኸው ጊዜ ምን ነገርኸው? ምንም አልነገርሁትም። በወንዙ ዳር ዛፎች ተከላችሁ? አዎ፣ ተክል። ናረቲቭ ድርሰት። የስራው አመራር በጣም ጥሩ ነው። ተማሪው ትምህርቱን እንዲከታተል አስተማሪው ጠየቀው። መከታተል ለነገሬ፣ መከላከያ አቀርባለሁ። ጠቅላይ ሚኒስትር። የአገሩ ሕግጋት ጥሩ ነው። አባቱ ልጁን መከረ መምከር። ለማና ከበደ ስለ ስራቸው ተማከሩ መማከር ሊቀ መንበር ከሎንዶን ይልቅ ወደ ፓሪስ መሄድ አዘንብያለሁ። ማዘንበል። በሁለታችን መካከል ያለው ግንኙነት እየደከመ ሄዷል። የኢትዮጵያ ንጉሠ ነገሥት መንግሥት የጥንቱንና የአሁኑን የአስተዳደር ሁናቴ ይዞ ይገኛል። ንጉሠ ነገሥቱ ታላቅ ስልጣን ስላለው ማናቸውንም የአስተዳደር ክፍል ሊያዝ ይችላል። የውጭ አገር ጉዳይ አመራርን የሚከታተልና የሚወስን ንጉሠ ነገሥቱ ነው። የአገሪቱን የመከላከያ ኃይል በጠቅላላ የሚያዝና እንደዚሁም ታላላቅ የመንግስት ባለስልጣኖችን የሚሾምና የሚሽር ንጉሠ ነገሥቱ ነው። ጠቅላይ ሚኒስትሩና ሌሎቹ ሚኒስትሮች በአንድነት የሚኒስትሮች ምክር ቤት አባሎች ናቸው። ማናቸውም የአገር አስተዳደር ህግጋት የሚወጣው የሚኒስትሮች ምክር ቤት አባሎች ተማክረው በወሰኑት ውሳኔ ነው። የሚኒስትሮች ምክር ቤት ሊቀመንበር ንጉሠ ነገሥቱ ነው። በአሁኑ ጊዜ የመንግሥቱ ሥልጣን ከፓርላማው ይልቅ ወደ ንጉሠ ነገሥቱና ወደ ሚኒስትሮች ምክር ቤት ያዘነብላል። ጥያቄዎች የኢትዮጵያ መንግስት አስተዳደር እንዴት ነው? የንጉሰ ነገስቱ ስልጣን እስከ ምን ድረስ ነው? የአገሪቱን የመከላከያ ኃይል የሚያዝማን ነው? ስለ ውጭ ጉዳይ እና ስለ አገር ውስጥ ጉዳይ የሚወስን ማን ነው? ንጉሰ ነገስቱ በሚኒስትሮች ምክር ቤት ውስጥ ሊቀመጥ ይችላል። በሚኒስትሮች ምክር ቤት ውስጥ የንጉሰ ነገስቱ ስልጣን ምንድን ነው? በንጉሰ ነገስቱ እና በሚኒስትሮች መካከል ያለውን ግንኙነት አስረዳ። በአሜሪካ ውስጥ ስንት ሚኒስትሮች አሉ? this is the end of unit 55.